ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። በ22 በ25 ና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ረቡዕ ጥር 29 ቀን 2011 ዓ ም ፕሮግራማችን ጀመረ። እነዚህ ጥያቄዎች አላነሳቸውም። የሚያነሳቸው ቢሆን ብሎ ያኔ ነበር ማንሳት የነበረበት ማዕከላዊ ኮሚቴ ሲጠቆም እኔ ሲራዊ የህዝብ ችግር አለበት ህዝቡ እየተጎዳ ባለበት ልማትም ችግር ባለበት ህወሓትም ለውጥ ባልተቀበለበት አልመረጥም ብሎ መከራከር ይችል ነበር። ያኔ ግን እንዲመረጥ ነበር የመጣው። አልተመረጠም። እዛ የነበረው አባል አልፈለገውም። ወደቀ። ከወደቀ በኋላ በውስጡ ቅሬታ ጥሮ ቆይቶ አሁን እንደዚህ ማለቱ ትክል አድማጮች የሰማችኋቸው በዛሬ የመጽሔት ክፍለ ጊዜ የሚቀርቡ ናቸው። የህወሓት ከፍተኛ አመራር አባልና ቀድሞ የመንግስት ኮሚኒኬሽንስ ጉዳዮች ጽሕፈት ቤት ሚኒስትር ዴታ የነበሩት አቶ ዛዲግ አብርሃ የተናገሩት ነው የሰማችሁት። ግምታለው። የህወሓት ጽሕፈት ቤት የገጠር ፖለቲካ አስተባባሪ አቶ ነጋ ሰፋም አላቸው የሚናገሩት በተለይ የመጣሁበት ማህበረሰብ የማንነት ጥያቄ አንስቶ ከፍተኛ ትግል እያደረገ ነው ያለው። ይሄ ህዝብ ጥያቄ ሲያቀርብ ምላሹ እንግልት፣ እስርና ግድያ ሆኗል። ይሄ ችግር ይቀረፋል ብዬ በትዕግስት እስካሁን ደስ ቆይቻለሁ። የተለያየ ጥረት ማድረግ ያለ ግን እስካሁን ያደረጉት ጥረት እርባና ቢስ ስለሆነ ለውጥ እንደማይመጣ ውጤ ከዚህኛ ሳፈት ለመልቀቅ ወስኛለሁ። እሺ ቀደም ሲል የሰማቸዋቸው ዛዲግ አይደሉም፣ አቶ ነጋ ሰፋ ናቸው። የህዋ ጽፈት ቤት የገጠር ፖለቲካ አስተባባሪ አሁን የሰማቸዋቸው ናቸው ደግሞ እና በዚህ በሁለተኛው በመጀመሪያው አጋማሽ ላይ የሚቀርብ ነው። ከዛ ቀድሞ የሚቀርብ አለ። ትናንትና ፕሬዚዳንት ዶናልድ ትራምፕ ስቴት ኦፍ ዩኒየን የተሰኘ ንግግራቸውን ለምላ አሜሪካ ህዝብ አሰምተዋል። በዛ ላይ የፖለቲካ ትንታኔ አግኝተናል። ለቅምሻ ከእንግዶቻችን ጥቂት በጠቅላላ አስተያየት የተለየ አነጋገር ነበር፣ የዛሬው ትንሽ ሰበር የማለት እና አብረን እንስራ እንታረቅ አይነት የማለት እንደ የመለማመጥ ባህሪም ይታይበታል። ድባቦስ እና ብዙ ሰናተሮች እና ተወካይ አባላት በሀዘን እና ባለማመን ነበር ንግግራቸውን የሚከታተሉት የነበረው ያለማመን ሁኔታ ይህ ሁሉ ምንድን ነው? ካለፈው ሁለት ዓመት ጠባያቸው ዛሬ የተገነባው ነገር ሚፈርሰው ዛሬ በቃል ሆኖ በተግባር ያንን በማገናዘብ ይመስላል። ሶስቱ እንግዶቻችን በእለቱ አብይ ርዕስ ላይ ይቀርቡና በፕሬዚዳንት ዶናልድ ትራምፕ ስቴት ኦፍ ዘ ዩኒየን ንግግር ላይ አስተያየት ይሰጣሉ። መጀመሪያ ያደመጣቸዋቸው በዩኒቨርሲቲ ኦፍ ካሊፎርኒያ ሳንበርዲና የህግ ፕሮፌሰር አለማየሁ ገብረ ማርያም፣ ቀጥሎ የተሰሙት ደግሞ ወይዘሮ የቲ እሳቱ የገንዘብ አያያዝ አማካሪ፣ በመጨረሻ የሰማቸዋቸው በኦሃዮ ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር ብሩክ ሀይሉ ናቸው። እንዳልነው የመጽሔቱ ትንታኔ በተለይም አብይ ርዕስ ዘገባ ያቀርብበታል። አድማጮች በዛሬው ሁለተኛው አጋማሽ ወቅታዊ ርዕሰ ጉዳዮችም ይቀርባሉ። ሰላም ጤና ይስጥና አድማጮች እንደምን አምሽታችኋል። የምናስተናግዳችሁ አዲሱ አበበና እኔም ሰለሞን ክፍሌ ነን። እስከ አራት ሰዓት አብረናችሁ እናመሻለን። ፕሮግራማችንን የሚመራው ንጉሡ ታምሬ ነው። አሁን ዜናውን እናስቀድማለን። የሕወሓት ከፍተኛ አመራር አባልና ቀድሞ የመንግሥት ኮሚኒኬሽንስ ጉዳዮች ጽፈት ቤት ሚኒስትር ዴኤታ የነበሩት አቶ ዛዲግ አብርሃ ድርጅቱን በፈቃዳቸው መልቀቃቸውን ጠቅሰው ለሕወሓት ደብዳቤ አስገብተዋል። በኢትዮጵያ እየታየ ላለው ለውጥ ፓርቲያቸው ዝግጁ አለመሆኑንና በራያ ሕዝብ ላይ እያደረሰ ነው ያሉት በደል ለዚህ ውሳኔ እንዳበቃቸው ለአሜሪካ ድምፅ ተናግረዋል። የሕወሓት ጽሕፈት ቤት የገጠር ፖለቲካ አስተባባሪ አቶ ነጋ አሰፋ ተጠይቀው በድርጅቱ ህገ ደንብ መሠረት አንድ አባል መቀጠል እንደማይፈልግ ከጠየቀ ጥያቄው ተቀባይነት እንደሚያገኝ ገልጸዋል። ለመልቀቅ በምክንያትነት የተጠቀሱት ጉዳዮች ግን ከእውነት የራቁ ናቸው ብለዋል። አክለውም እስከ ቅርብ ጊዜ ድረስ በፓርቲ ውስጥ አንስተዋቸው የማያውቋቸው ናቸው ብለዋል። ማንም ድርጅት ወደ ግምገማ ሳይገባ ቀድሞ ለውጡን የጀመረው ሕወሓት በመሆኑ ይህንን በተመለከተ የተነሳው ጥያቄም ተገቢነት የለውም ሲሉ አስተባብለዋል። አቶ ነጋ የራያ ህዝብ የመልካም አስተዳደር እንጂ የማንነት ጥያቄ የለውም ብለዋል። በመግቢያው እንዳስተዋወቅ ነው መጽሔት በዚህ ላይ ወደ ኋላ ዝርዝር ይኖረዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተረዥ በያዝነው ሳምንት ማብቂያ ላይ ወደ ኢትዮጵያ ይሄዳሉ ተባለ። ጉተረሽ ወደ አዲስ አበባ የሚሄዱት በሰላሳ ሁለተኛው የአፍሪካ ህብረት የመሪዎች ጉባኤ ላይ ለመሳተፍ መሆኑ ተዘግቧል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒ ጉተሬሽ ባለፈው ዓመት መጨረሻ ላይ ኢትዮጵያን እንደ ጎበኙ አይዘነጋም። በድሬዳዋ ከሳምንት በፊት ተቀስቅሶ በነበረው ተቃውሞ ሁከትና ረብሻ አስነስተዋል፣ ንብረት አጥፍተዋል ብሎ ፖሊስ በቁጥጥር ስር ከዋላቸው ተጠርጣሪዎች መካከል መቶ ሀምሳ አምስቱ ዛሬ ፍርድ ቤት ቀርበዋል። ተጠርጣሪዎቹ በማቆያ ፖሊስ ጣቢያነትም ሆነ በማረሚያ ቤትነት በማይታወቅ ካምፕ መታሰራቸው ተቃውሞ አስነስቷል የድሬዳዋ አስተዳደር መጀመሪያ ደረጃ ፍርድ ቤትም ዕድሜያቸው 13ና 14 የሆኑ ሦስት ታዳጊዎች እንዲሁም አንድ በጽኑ ሕመም ላይ የሚገኝ ተጠርጣሪ በዋስ እንዲለቀቁ የወሰነ ሲሆን ቀሪዎቹ ለየካቲት አራትና አምስት እንዲቀርቡ ቀጠሮ ተሰጥቷል በዚህም ላይ ወደ ኋላ መጽሔት ዘገባ ይኖረዋል ፕሬዚዳንት ዶናልድ ትራምፕ ለተወካዮች ምክር ቤት ጥምር ጉባኤ ትናንት ያደረጉት ንግግር ለመግባባትና ለመተባበር ጥሪ የተላለፈበት መሆኑን እንደ አዎንታዊ ለውጥ የወሰዱ ኢትዮጵያ አሜሪካውያን ምሁራን፣ በሌላ በኩል ደግሞ አንዳንዱ የተጋነነ መልእክት የተላለፈበት ነው ሲሉ ይተቻሉ። በአሜሪካ ድምፅ ፌስቡክ ቀጥታ ስርጭት ቀርቦ ትንታኔ የሰጡት ምሁራንና የተለያዩ ሙያዎች ባለቤቶች በፕሬዚዳንቱ በኢሚግሬሽን ጉዳይ ላይ ባቀረቧቸው የተጋነኑ መረጃዎችና ክሶች በአሜሪካውያን ዘንድ ፍርሃትን የሚጭር የማጫር ዘዴን ለመጠቀም ሞክረዋል ብለዋል በሌላ በኩል ለጤናና ለህክምና ለመሠረተ ልማት አውታሮች ለሴቶች በተለይ ለታዳጊ ሀገሮች ሴቶች የተጦቻው ትኩረቶች ተስፋ ሰጪና አበረታች መሆናቸውን ጠቁመው በአጠቃላይ ለታዳጊ ሀገሮች በተለይ ደግሞ አፍሪካን ከንግግራቸው ውጭ ማድረጋቸው ያሳዘናቸው እንደሆነ ጠቁመዋል የዲሞክራቲክ ፓርቲውን ምላሽ ሲገመግሙ ባለመካከለኛው ገቢያ አሜሪካዊ ላይ እየበረታ የመጣው የኑሮ ጫና የዘርና በድምፅ አሰጣጥ እድሎች መጥበብ ላይ እንዲሁም በነፍስ ወከፍ መሳሪያ ቁጥጥር ላይ ያለውን ሁኔታ የዲሞክራቲክ ፓርቲው ምላሽ ሰጪ በወቀሱበት ንግግራቸው ፕሬዚዳንቱ እንዳይሳካላቸው ጨርሶ እንደማይፈልጉ መጠቆማቸው የአሜሪካን ፖለቲካ ከፍ ያለ እሴት ያመለክታል ነው ያሉት። እንዳልነው እለቱ ለቱ አብይ ርዕስ ላይ በስፋት እንዘግብበታለን። በሌላ በኩል በዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እና በሰሜን ኮሪያው መሪ ኪም ጆንግ ኡን መካከል በያዝነው ወር ማብቂያ ላይ ቪየትናም ውስጥ ግንኙነት ይደረጋል የሚለውን ዜና አስመልክቶ የአሜሪካ ሸሪኮች የሰጧቸው አስተያየቶች ጥንቃቄ የተሞላባቸው ናቸው። ፕሬዝደንት ትራምፕ ከሰሜን ኮሪያው አቻቸው ጋር ዳግም እንደሚገናኙ ያስታወቁት ትላንት በዩናይትድ ስቴትስ ምክር ቤት ባደረጉት ንግግር ወቅት ነው። ከፒዮንግያንግ ጋር ሲንጋፖር የተጀመረው ግንኙነት ትልቁ የእስራኤል ስኬት ነው ብለዋል ሚስተር ትራምፕ። የኑክሌር ጦር መሳሪያ ሙከራዎች ቆመዋል፣ ሚሳይሎችም ከተተኮሱ ከ15 ወራት በላይ አስቆጥረዋል ብለዋል። አድማጮች፣ ዜና በቀጥታ የሚተላልፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። በተባበሩት መንግስታት ድርጅት የወጣና ዛሬ ለጸጥታው ምክር ቤት የቀረበ አዲስ ሪፖርት ሰሜን ኮሪያ የጦር መሳሪያዎቿ በወታደራዊ ጥቃት የማይወድሙ መሆናቸውን ለማረጋገጥ እየሰራች ነው ይላል ይህ ሪፖርት ይፋ የተደረገው የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከሰሜን ኮሪያ ጋር በተያዘው የጦር መሳሪያ ቅነሳ ውይይት ከፍተኛ እድገት ታይቷል ሲሉ ባለፈው ሳምንት ከተናገሩና በትላንቱ ምክር ቤት ንግግራቸውም ላይ ከሰሜን ኮሪያው ፕሬዚደንት ጋር ሁለተኛ የመሪዎች ጉባኤ ለማድረግ ቀኑን ከወሰኑ በኋላ ነው ጉባኤው አዲስና ደፋር ሲሉ የጠሩት የዲፕሎማሲ አካል በመሆኑ በኮሪያው ባህረ ገብ አካባቢ የተጀመረውን ታሪካዊ የሰላም ጥረት እንገፋበታለን ብለዋል ፕሬዚደንት ዶናልድ ትራምፕ። ከሰሜን ኮሪያ ጋር ገና ብዙ መሰራት እንዳለበት ያረጋገጡት የዩናይትድ ስቴትሱ ፕሬዚደንት ከሰሜን ኮሪያው አቻቸው ከኪም ጆንግ ኡን ጋር ቪየትናም ውስጥ ለሁለት ቀናት የሚገናኙት መጋቢት 11ና 12 ቀን 2011 ዓ ም እንደሚሆን አስታውቀዋል። የዩናይትድ ስቴትስና የሰሜን ኮሪያ መሪዎች ዳግም ሊገናኙ ነው በሚለው ዜና መደሰቱን የደቡብ ኮሪያ ፕሬዝደንታዊ ጽሕፈት ቤትም ገልጿል። መቄዶንያ ኔቶን ለመቀላቀል የሚያስችላትን ቁልፍ የስምምነት ሰነድ ዛሬ ፈርማለች። ሂደቱ በመጪው የአውሮፓውያኑ ዓመት 2020 ይጠናቅቃል ተብሎም ይጠበቃል። ዛሬ ብራስልስ ውስጥ ፊርማውን በማኖሩ ሥነ ሥርዓት ላይ ከተገኙ ከፍተኛ ባለስልጣናት መካከል የኔቶ ማለትም የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ዋና ጸሐፊ ሄንስ ስቶንበርግ እና የመቄዶንያ ውጭ ጉዳይ ሚኒስትር ኒኮላ ዲሚትሮቭ ይገኙባቸዋል። መቄዶንያን የኔቶ ሰላሳኛ አባል አድርጎ መቀበል በአካባቢው የበለጠ መረጋጋትና ሴኪሪቲ ወይም ደህንነት ያስገኛል ብለዋል የድርጅቱ ዋና ጸሐፊ። የመቄዶንያ ውጭ ጉዳይ ሚኒስትር ኒኮላስ ዲሚትሮቭ በበኩላቸው ሀገራቸው ሕብረቱን በመቀላቀሏ የምታገኘው ትልቁ ጥቅም ከእንግዲህ በኋላ ብቸኛ ለመሆኗ ነው ብለዋል። አንዲት አገር ጠንካራ ወታደር ካላት የምትጠነክረውን ያህል ዲሞክራሲያዊና ጤናማ ተቋማት ሲኖሯቸውም ይበልጥ ትጠነክራለች። በተጨማሪም ግን በጠንካራ ወዳጆቿም ትለካለች ሲሉ አስረድተዋል። አድማጮች፣ ያለን ዜና በዚሁ ይጠቃልላል። በዜና የጀመረው ፕሮግራማችን በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። በድጋሚ መልካም ምሽት። አስተናጋጆች ሰለሞን ክፍሌ እና አዲሱ አበበነን ወደ ሁለተኛ ወደ መጽሔቱ ከማለፋችን በፊት በሁለተኛው አጋማሽ ከሚቀርቡት ቅንብሮች አንዱን ለቅምሻ እናስታውስ። በውሳኔው ላይ ነበረው የድምፅ ልዩነት በምክር ቤቱ የሚታጠር ብቻ ሳይሆን የግንባሩ አባል ድርጅቶች የውስጥ ግንኙነት መገለጃ ተደርጎ ሊታየ የሚችል ነው የሚመስለኝ በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል ሊቀመንበርና መምህር ዶክተር ፈቃድ ተረፈ ናቸው እንዳልነው በሁለተኛው አጋማሽ ይቀርባል አሁን ወደ ዕለቱ አብይ ርዕስ እናልፋለን የዕለቱ አብይ ርዕስ እየተቀናበረ ነው ከዛ በፊት ከሱ እስከሚቀርብ ግን ሌላ ፕሮግራም አለን የህወሀት ከፍተኛ አመራርና የነበሩት የቀድሞው የመንግስት ኮሚኒኬሽንስ ጉዳዩ ጽፈት ቤት ሚኒስትር ዴታ አቶ ዛዲግ አብርሃ በገዛ ፈቃዳቸው ድርጅታቸውን መልቀቃቸውን ጠቅሰው ለህወሀት ደብዳቤ አስገብተዋል በኢትዮጵያ እየታየ ላለው ለውጥ ፓርቲያቸው ዝግጁ አለመሆኑና እርሳቸው በመጡበት የራያ ህዝብ ላይ እየደረሰ ነው ያሉት በደል ለዚህ ውሳኔ እንዳበቃቸው ለአሜሪካ ድምፅ ተናግረዋል የህወሀት ጽፈት ቤት የገጠር ፖለቲካ አስተባባሪ አቶ ነጋ ሰፋ ስለ ጉዳዩ ተጠይቀው በድርጅቱ ህገ ደንብ መሰረት አንድ አባል መቀጠል እንደማይፈልግ ከገለጠ ጥያቄው በሚገባ ተቀባይነት እንደሚያገኝ በመግለጽ ምላሽ ሰጥተዋል። በምክንያትነት የተጠቀሱት ጉዳዮች ግን ከእውነት የራቁ ናቸው ነው ያሉት። እስከ ቅርብ ጊዜ ድረስ በፓርቲው ውስጥ አንስተዋቸው የማያውቋቸው ጉዳዮች ናቸውም ብለዋል። ሁለቱን የሚያነጋገረችው ጽዮን ግርማ ነች። አቶ ዛዲግ አብርሃ የህዝባዊ ወያኔ ሓርነት ትግራይ ህወሓት ከፍተኛ አመራር ናቸው። ቀደም ሲል የህዳሴ ግድብ ማስተባበሪያ ጽህፈት ቤትና የፍትህና የህግ ስርዓት ምርምር ኢንስቲትዩት ዋና ዳይሬክተር ነበሩ። በሲቪል ሰርቪስ ሚኒስቴርም በአማካሪነት ሰርተዋል። በኢፌዴሪ መንግስት ኮሚኒኬሽን ጉዳይ ጽህፈት ቤት ሚኒስተር ዴታ ሆነውም አገልግለዋል። በጠቅላይ ሚኒስትር ኃይለማርያም ደሳለኝ የስልጣን ዘመን የሚኒስትሩ ሚዲያና ህዝብ ግንኙነት ሚኒስትር ሆነው ሰርተዋል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሲመጡም በሚኒስተር ዴታ ማዕረግ የዴሞክራሲ ስርዓት ግንባታ ማዕከል በሚል ስያሜ ተሾመው ነበር። አቶ ዛዲግ አብርሃ ከእነዚህ ሹመቶቻቸውና ስልጣናቸው በላይ በስፋት የሚታወቁት ገዢው ፓርቲ ኢህአዴግን በመወከል በተለያዩ የውይይት መድረኮች ላይ ሲሳተፉ፣ በመገናኛ ብዙሀንም ቃለ ምልልስ ሲሰጡ ነው። በትናንትና እለት ለፓርቲያቸው ህወሓት የመልቀቂያ ደብዳቤ ማስገባታቸውን ለዝግጅት ክፍላችን አረጋግጠዋል። የመልቀቂያ ደብዳቤያቸው ላይ በህወሓት ውስጥ በነበራቸው ተሳትፎ በር የመዝጋት የመጠራጠርና እንደ ባዳ የመታየት ስሜት ያጋጥማቸው እንደነበረ በስፋት አስፍረዋል። ከማለዳው ጀምሮ በህዋት ውስጥ የነበረኝ የፖለቲካ ተሳትፎ አልጋ ባልጋ አልነበረም። በአጭሩ በሴራና በአሜኬላ የተሞላ ነበር ብሎ መናገር ማጋነን አይሆንም ያሉት አቶ ዛዲክ አሁን እዚህ ውሳኔ ላይ ያደረሳቸው መጣሁበት ባሉት ማህበረሰብ ላይ እየደረሰ ነው ያሉት በደል እንደሆነ ለዝግጅት ክፍላችን ምክንያታቸውን ሲያስረዱ ይናገራሉ። በግል የመጣ ነገር እንዳመጣጡ መመከት ይቻላል የሚል መርህን በመከተል ከአሁኑ ችግሮች እየተጋፈጥኩ ቆይቻለሁ። አሁን ግን ጥቃቱ በግል የሚደረግ ሳይሆን በተለይ የመጣሁበት ማህበረሰብ የማንነት ጥያቄ አንስቶ ከፍተኛ ትግል እያደረገ ነው ያለው። ጥያቄ ሲያቀርብ ምላሹ እንግልት፣ እስርና ግድያ ሆኗል። ይሄ ችግር ይቀረፋል ብዬ በትዕግስት እስካሁን ደስ ቆይቻለሁ። የተለያየ ጥረት ማድረግ ያለው እስካሁን ያደረጉት ጥረት እርባና ቢስ ስለሆነ ለውጥ እንደማይመጣ አውቄ ህሊና ሰልፈት ለመልቀቅ ወሰኛሉ። እንዲህ ያለው ተቃውሞ ቀደም ሲል እንደነበር፣ አሁን ደግሞ አፈናው በጣም ስለበዛ ወደ ማንነት ጥያቄ መሸጋገሩን ይናገራሉ። የህዝብ ይህን ውሳኔ የተቃወመው ገና በተለይ በቀድሞ ጊዜ የወሎ አካል የነበሩት ክፍሎች ወደ ትግራይ ሲካለሉ ጀምሮ ያኔው ነው አስራ ዘጠኝ ሰማንያ አምስት ጀምሮ ነው ተቃውሞ የነበረው ትምህርት ቤትም ሆነ በተለያየ መንገድ የሚሳተፍንበት የመጣ በውስጥም ሆነን የሚጨቃጨቅበት የነበረ ጉዳይ ነው። ተስፋ ስንቆርጥም በተለያየ መንገድ ትግል እያደረግንበት የመጣ ጉዳይ ነው እና ግን ትግሉም እንደዚህ አልበረታም። በረታም እነሱ የወስዱት እርምጃ እንዳሁኑ አልከፋም ነበር። አሁን ግን ትልቅ ስር ቤት እየሆነ ነው የአካባቢ አቶ ዛዴግ ፓርቲያቸውን ለመልቀቅ ያበቃቸው ሁለተኛው ምክንያት በሀገሪቱ ለተጀመረው የዴሞክራሲ ግንባታ ለውጥ ተባባሪ ባለመሆኑና ለውጡን ሊቀበል ባለመቻሉ ነው ይላሉ። ሳታስበት የነበረው ድርጅት ይህን ነገር ከመደገፍ ይልቅ የመቃወም አዝማሚያ በተለያየ መንገድ አሳይተዋል። መቃወም አዝማሚያ እየጠናከረ መጥቷል። እኔም ከዚህ ሁኔታ ጋር አብሮ መቀጠል ህሊን ያልፈቀደም እስካሁን የቆየሁት በሁለቱም መስክ ለውጥ ይመጣል አጉል የጆች እኩል ቀን እንዲነክሳል እንዳይሆን መውጣት ካለብኝ የምር ተስፋ ቁርጭ መሆን አለበት። እስከዛ ለውጥ ይመጣ ዘንድ አቅም የፈቀደው ማዘጊያ ያሻል በሚል እምነት እስካሁን ቆይቻለሁ። በኔ እምነት ከዚህ በኋላ ዋጋ የለውም፣ ለውጥ ሊመጣ አይችልም። ስለዚህ ጊዜንም ጉልበትንም አባከን ነው በሚል እምነት የተነሳ ነው እንደዚህ አይነት እርምጃ ለመውሰድ ይኸው። ለዚህ የአቶ ዛዲግ የመልቀቂያ ደብዳቤና የቅሬታ ምክንያት ምላሽ ለማግኘት የህወሓት ጽፈት ቤት የገጠር ፖለቲካ አስተባባሪ አቶ ነጋ አስፋው ጋር ደውለን ነበር። ደብዳቤው እኛ ጋር ደረሰን። ምናልባት ግን ዞን ደርሶ ሊሆን ይችላል። የሚመለከተውም ዞን ስለሆነ የአዲስ አበባ ያለው ልዩ ዞን እዛ ደርሶ ሊሆን ይችላል። እንደ ማንኛውም ዜጋ ግን በኢትዮጵያ ቴሌቪዥን ሲተላለፍ ሰምቻዋለሁ። በተለያዩ ሚዲያዎችም ያቀረበው ጥያቄ የሚል ሰምቻለሁ። እንደ ድርጅት ላቀረቡት ጥያቄ ምላሽ፣ የእናንተ ምላሽ የሚሆነው ቀላል ነው። አንድ አባል በድርጅታችን አሰራር፣ በህገ ደንባችን መሰረት በድርጅቱ ውስጥ አባል ሁኜ መቀጠል አልፈልግም ብሎ ከጠየቀ መብቱ ስለሆነ በደንቡም የተቀመጠ ስለሆነ በቃ መቀበል ነው። ምንም ሌላ የከብድ ምላሽም የለውም ምናምንም እንግዲህ አቶ ዛዲግ አብረሃ ከፍተኛ የመንግስት ባለስልጣን ነበሩ በፌዴራል ደረጃ ፓርቲ ውስጥ ደግሞ ከፍተኛ አመራር ላይ የነበሩ ናቸው ሁለት ምክንያቶችን አስቀምጠዋል አንደኛው ለሪፎርሙ ዝግጁ አይደለም ፓርቲ ብለዋል ሁለተኛው ደግሞ የራያ ህዝብ በደል የደረሰበት ነው ብለዋል እነዚህ የጠቀሷቸው ምክንያቶች እንደ ጉዳዩን አክብዳችሁ እንድታዩት አያደርጋችሁ። እሱ ግለሰብ በድርጅቱ ስራ አባል ነው የነበረ። በቅርብ ጊዜ ነው ወደ ከፍተኛ አመራርነትም የተመለመለ ወደ ከፍተኛ አመራርነት የገባ። ደግሞ በርካታ አባል እንደሚታወቀው አንድ አይደለም። በከፍተኛ አመራር ደረጃ የሚፈረጅ ስራ አስፈጻሚም ቢሆን ማዕከላዊ ኮሚቴ አባልም ቢሆን በፈለገው ታይም በፈለገው ጊዜ በአባልነት መቀጠል አልፈልግም ይህን ይህን ችግር አጋጥሞኛል ካለ ፐርሰናል ነው የሚታየው። ፐርሰናሊ አልፈለኩም ብለዋል ያው ካለ ደግሞ ተቀብለን ነው የምንሄደው። ድርጅታቸው ህወሓት ለዲሞክራሲና ለለውጥ ዝግጁ እንዳልሆነ በአቶ ዛዲግ የተነሳውን ሀሳብ አቶ ነጋ አስተባብለውታል። ህዝባችን የበደልንበት ሁኔታ አለ፣ የተለያዩ ችግሮች አሉ። መፈጸም ሲገባን ያልፈጸምናቸው በርካታ የመልካም አስተዳደር ችግሮች አሉ። ማምጣት የሚገባን ያለ ልማት አለ። ስለዚህ ህዝቡ በሚገባ እየጠቀምን ስላልሆነ ውስጣችን በሚገባ መፈተሽ አለብን፣ ለውጥ መምጣት አለበት ብሎ ድርጅቱ ትልቅ ሰነድ አዘጋጅቶ ገምግሞ ሰላሳ አምስት ቀን ሙሉ ተቀምጦ ለውጥ የጀመረ ድርጅቱ፣ ሊቀመንበሩ ከማንሳት ነው የጀመረ። ብዙ አመራርም አሸጋሽበዋል በጊዜው ማለት ነው። ስለዚህ የለውጡ ዋና ተዋናይ እና የለውጡ ባለቤት እንጂ ህወሀት ለውጥ አልተቀበለም የሚባል ጨራሽ የሚገባን አይደለም። ዛዲግም በዚህ የተረዳው ይመስለኛል እስከ ቅርብ ጊዜ ድረስም ጉባኤ መጥቶ ነበር። በጉባኤም ህወሀት ለውጡ እያስኬደ እንዳለ ለራሱም ሲመሰክር እንደነበረ ነው የማውቀው። በሁለት ሶስት ወራት ውስጥ በውስጡ ምን እንደተፈከረበት አላውቅም። አቶ ነጋ የራያ ህዝብ የመልካም አስተዳደር እንጂ የማንነት ጥያቄ የለውም፣ አቶ ዛዲግ ከዚህ ቀደም ይህንን አንስተው አያውቁም ሲሉ ሁለተኛ ምክንያታቸውንም ያስተባብላሉ። ህዝቡ ተበድለዋል የሚል ትክክለኛ ጥያቄ አይደለም። ለራሱ ግን በቃ አልፈለገም፣ አባል መሆን አልፈለገም። ያልፈለገበት ምክንያት ደግሞ የሚፈልጋቸው ነገሮች ነበሩ። በነገራችን ላይ በባለፈው እኮ ማዕከላዊ ኮሚቴ ተጠቁሞ ነበር። ማዕከላዊ ኮሚቴ ሲጠቆም የራየ ህዝብ እየተበደለ ስለሆነ ወይም ህወሀት ለውጡ ስላልተቀበለ እኔ ማዕከላዊ ኮሚቴ መሆን አልፈልግም አይደለም ያለው። ማዕከላዊ ኮሚቴ ሲጠቆም አይ አንተ አትበቃም ለስልጣን ያለ አተያይ በጣም የተዛባ ነው። ስልጣን ትፈልጋለህ ተብሎ ግምገማዎች ተነሱበት። በሚነሱበት እኔ ስልጣን ፈላጊ አይደለሁም መመረጥ እችላለሁ ብቃት አለኝ ብሎ ኢቨን ለዛ ጥያቄ ላነሱለት ሰዎችም ስድብም ሌላ ነገሮችን ነው ሲያነሳ የነበረ እንጂ እነዚህ ጥያቄዎች አላነሳቸውም። የሚያነሳቸው ቢሆን ብሎ ያኔ ነበር ማንሳት የነበረበት። ማዕከላዊ ኮሚቴ ሲጠቆም እኔ ሲራዊ ህዝብ ችግር አለበት ህዝቡ እየተጎዳ ባለበት፣ ልማትም ችግር ባለበት፣ ህወሀትም ለውጥ ባልተቀበለበት አልመረጥም ብሎ መከራከር ይችል ነበር። ያኔ ግን እንዲመረጥ ነበር የመጣው። አልተመረጠም። እዛ የነበረው አባል አልፈለገውም። ወደቀ። ከወደቀ በኋላ በውስጡ ቅሬታ ፈጥሮ ቆይቶ አሁን እንደዚህ ማለቱ ትክክል አለ። አቶ ዛዲግ አብርሃ በፓርቲ ውስጥ በሚያነሷቸው ጥያቄዎችና ለዲሞክራሲው አስተዋጽኦ ለማድረግ በሚያከናውኗቸው አንዳንድ ተግባራት ምክንያት ዛቻና ማስፈራሪያ ይደርስባቸው እንደነበር በደብዳቤያቸው ላይ በዝርዝር አስፍረዋል። ያገኙትን የነጻ ትምህርት እድል ትተው ሀገራቸውን ለማገልገል በመወሰናቸውም የስልጣን ጥመኛ ይባሉ እንደነበር ጠቁመዋል። በእኛ በኩል ደብዳቤያቸውን ተመርኩዘን ሰፋ ላለ ቃለምልልስ ጋብዘናቸው ነበር። ለጊዜው በተጣበበ ሰዓት ላይ እንደሚገኙ ገልጸው ለሌላ ጊዜ ቀጠሮ ሰጥተውናል። እንዳገኘናቸው ይዘን እንመለሳለን። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ። አድማጮች ጽዮን እናመሰግናለን። በነገራችን ላይ ስቴት ኦፍ ዘ ዩኒየን የፕሬዚዳንት ዶናልድ ትራምፕ የትናንት ማታ ንግግር ለምሽቱ የዕለቱ አብይ ርዕስ ነበር የተያዘው። ቀድሞ የተሰማው የጽዮን ዘገባ ከዛ የሚቀጥል ነበር። ዳሩ ግን በስቴት ኦፍ ዘ ዩኒየን በኩል የዲሞክራቶቹ መልስ ማካተት ስለሚያስፈልግ በዚያ ላይ ዝግጅት እየተካሄደ ነው። እንዳለቀ እናቀርባለን። አሁን ወደ ሁለተኛው የመጽሔት ርዕስ እንለፍ። በድሬዳዋ ከሳምንት በፊት ተቀስቅሶ በነበረው ተቃውሞ ሁከትና ረብሻ አስነስተዋል፣ ንብረት አጥፍተዋል ብሎ ፖሊስ በቁጥጥር ስር ካዋላቸው ተጠርጣሪዎች መካከል 155ቱ ዛሬ ፍርድ ቤት ቀርበዋል። ተጠርጣሪዎቹ በማቆያ ፖሊስ ጣቢያነትም ሆነ በማረሚያ ቤትነት በማይታወቅ ካምፕ መታሰራቸው ተቃውሞውን አስነስቷል። የድሬዳዋ አስተዳደር መጀመሪያ ደረጃ ፍርድ ቤትም እድሜያቸው 13ና 14 ዓመት የሆኑ ሦስት ታዳጊዎች እንዲሁም በአንድ በጽኑ ሕመም ላይ የሚገኝ ተጠርጣሪ በዋስ እንዲለቀቁ የወሰነ ሲሆን ቀሪዎቹ ለየካቲት አራትና አምስት እንዲቀርቡ ቀጠሮ ተሰጥቷል። በከተማዋ የሚገኙ 12 አድባራት ሰበካ ጉባኤዎችም በቁጥጥር ስር ያሉ ተጠርጣሪዎች ጉዳይ በይቅርታ እንዲዘጋ መጠየቅ ጀምረዋል። አዲስ ቸኮል ነው ዝርዝሩን የላከልን በትላንትናው እለት ሊቀርቡ የነበሩና ቀጠሯቸው ወደ ዛሬ የተዘዋወረባቸው ተጠርጣሪዎች እንዲሁም አስቀድሞ ለዛሬ የተቀጠሩ 155 ተጠርጣሪዎች ዛሬ የችሎት አዳራሹ ሞልተው ትለዋል። በአምስት መዝገብ ተከፋፍለ የቀረቡት ተጠርጣሪዎች ፍርድ ቤት ከሄዱበት ፍሬ ነገር በበለጠ ከጥር 13 በኋላ ባሉት ቀናት በቁጥጥር ስር ውለው እስከ ዛሬ የሚኖሩበት ኢንዱስትሪ መንደር የሚገኝበት ካምፕ ሁኔታ ዋነኛ የችሎቱ መነጋገሪያ ሆኖ ውሏል። ለሁለት ሳምንት ገደማ ተጠርጣሪዎቹ ተይዘው የቆዩበት ካምፕ ውሃ መጸዳጃ ቤትና ፍራሽ የሌለው፣ የሕክምና አገልግሎት የማይገኝበት እንዲሁም በቀን ሶስት ዳቦ ብቻ የሚቀርብበት ነው ተብሏል። ዳኛው አስቀድመው ይህንን በቦታው ተገኝተው እንዳረጋገጡና እንዲሻሻል ትዕዛዝ የሰጡ መሆናቸውን አስታውሰው አሁን የተጠርጣሪዎቹ አያያዙ በምን ሁኔታ ላይ ይገኛል ሲሉ ፖሊስን ጠይቀዋል። ፖሊስ በበኩሉ የተጠቀሱት ክፍተቶች መኖራቸውን አምኖ ሆኖም ባለፉት ቀናት በርካታ መሻሻሎች መኖራቸውን ተናግሯል። የጤና ችግር ያለባቸው ተጠርጣሪዎች ከዛሬ ጀምሮ ነጻ የሕክምና አገልግሎት በድል ጮራ ሆስፒታልና ነንበር ዋን ጤና ጣቢያ ማግኘት እንዲችሉ መመቻቸቱን፣ የመኝታ ፍራሽ ችግሩም ለመቅረፍ ከድሬዳዋ ዩኒቨርሲቲ ተጠይቆ ዛሬ ሊሰጧቸው መስማማታቸውን፣ ጣሪያ የሌለው ቢሆንም መጸዳጃ ቤት መቆፈሩንና አገልግሎት እየሰጠ መሆኑን፣ የመጠጡ አቅርቦት ችግርን ለመቅረፍ ደግሞ የውሃ ማጠራቀሚያ ቢርካ ወይም ታንከር መዘጋጀቱን ተናግረዋል። የተጠርጣሪዎቹ ጠበቆች በማቆያ ፖሊስ ጣቢያነትም ሆነ በማረሚያ ቤትነት በማይታወቅ ካምፕ መታሰራቸውን የተቃወሙ ሲሆን የተጠርጣሪዎቹ መሰረታዊ ፍላጎቶች ባልተሟሉበት ሁኔታ ለተላላፊው በሽታ ተጋልጠው መገኘታቸውን የመኖር መብታቸውን የሚጥስ ነው ብለዋል። ተጠርጣሪዎቹ የሚገኙበትን ሰብአዊ አያያዝ በተመለከተ የሰብአዊ መብቶች ጉባኤ ድሬዳዋ ቅርንጫፍ ባለሙያ አቶ ታሪኩ ተክሉ ሪፖርት ሊያቀርቡ የነበረ ቢሆንም ጉድለቶችን ፖሊስ ያመነ በመሆኑ ሪፖርቱ እንዲቀር ተደርጓል። ፖሊስ ተጠርጣሪዎችን በዚያ ካምፕ ሊያቆያቸው የተገደደው የተጠቀሱትን ተጠርጣሪዎች መያዝ የሚችል ፖሊስ ጣቢያ ስለሌለ ነው ብሏል። በአምስት ፋይሎች ተከፋፍለው መቶ ሃምሳ አምስት ተጠርጣሪዎች በቀረቡበት ችሎት የተጠርጣሪዎቹ የዋስትና መብት ሌላው መነጋገሪያ ሀሳብ ነበር። አስራ ሶስቱ የተጠርጣሪዎቹ ጠበቆች የተያዙበት ወንጀል ዋስትና የሚያስከለክል ስላልሆነ ዋስትና ተፈቅዶላቸው በውጭ እንዲከላከሉ ጠይቀዋል። ፖሊስ ተጨማሪ የምርመራ ጊዜ እንዲፈቀድለት ተጠርጣሪዎቹን ለመለየትና ፎቶ ለማንሳት የዋስትና ጥያቄው እንዳይፈቀድ ጠይቋል። ዳኞችም የተጠርጣሪዎቹ ሰብአዊ አያያዝ በተሟላ ሁኔታ ባልተጠበቀበት ሁኔታ የፖሊስ ተጠርጣሪዎችን የመለየትና ምርመራ ስራ ዘግይቷል ብሏል። ለመጪው የካቲት አራት እና አምስት ቢያንስ የመለየት ስራው ተጠናቆ እንዲቀርቡ ሲል ውሳኔ አስተላልፏል። ታቦት ሲገባ ድንጋይ መወርወሩን በመቃወም የተጀመረውና ኋላ ላይ መልኩን የቀየረው የተቃውሞ እንቅስቃሴ ላይ ተይዘው የታሰሩ ተጠርጣሪዎች በተለያዩ የሀገሪቱ ክፍሎች እንደሚደረገው ጉዳዩ በሀገር ሽማግሌዎችና በሃይማኖት አባቶች ታይቶ እንዲለቀቁ በድሬዳዋ የሚገኙ አስራ ሁለቱ አብያተ ክርስቲያን ሰበካ ጉባኤዎች መጠየቃቸውን ሊቀ ትጉሀን ማትያስ በቀለ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የድሬዳዋ ሀገረ ስብከት ስራ አስኪያጅ በተለይ ለቪኦኤ አስታውቀዋል። በድሬዳዋ ጥር አስራ ሶስት ቀን የእግዚአብሔር ቤተ ክርስቲያን ታቦት ገብቶ ሲመለስ ሰረገላው ላይ ድንጋይ በመወርወሩ የተቀሰቀሰው ረብሻ ቆይቶ መልኩን በመቀየር የኢኮኖሚና ፖለቲካ ጥያቄዎች ወደሚነሳበት ተቃውሞ ተሸጋግሮ ነበር። ለአምስት ቀናት የከተማዋን እንቅስቃሴ በገደበው በዚህ ተቃውሞ ፖሊስ ሶስት ሰዎች ከመቁሰላቸው በስተቀር ሞትና የአካል ጉዳት ያልተመዘገበበት ሆኖም ጥቂቶች አጋጣሚ ተጠቅመው ለዘራፊያ የተንቀሳቀሱበት ነበር ሲል መግለጫ ሰጥቶ ነበር። ለአሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ቸኮን ነኝ ድሬዳዋ። መጽሔቱን በዜና እረፍት ዘገባ ይሆናል የምናበቃው በነገራችን ላይ ፕሬዚደንት ዶናልድ ትራምፕ ለተወካዮች ምክር ቤቱ ጥምር ጉባኤ ትላንት ያደረጉትን ንግግር የተመለከተው ዘገባ አሁንም እየተቀናበረ ነው፣ እንደ ደረሰ እናቀርባለን። የኢትዮጵያ ሕዝብ አርበኞች ግንባር መስራች ኮሎኔል ታደሰ ሙሉነ ስርዓተ ቀብር ዛሬ በትውልድ ቦታቸው መርሃዊ ከተማ በርካታ አድናቂዎቻቸውና ቤተሰቦቻቸው በተገኙበት በማኅደረ ስብሃት ቅድስት ማርያም ቤተ ክርስቲያን ተፈጽሟል። ኮሎኔል ታደሰ ሙሉነ ሶማሊያ ኢትዮጵያን በወረረችበት ጊዜ የሚጠበቅባቸውን ወታደራዊ ግዳጅ በብቃት በመወጣት ሀገርን ከወራሪ ኃይል የታደጉ እንደነበሩና የሀገራቸውንም ከፍተኛ ወታደራዊ ንሻን የተሸለሙ መሆናቸው ተገልጿል። ኮሎኔል ታደሰ በኢትዮጵያ አየር ኃይል በነበራቸው ቆይታም በርካታ የበረራ ባለሙያዎችን ያፈሩ የሀገር ባለውለታ እንደነበሩም ይነገርላቸዋል። አስቴር ምስጋና ሁነች ከባህር ዳር ተከታዩን ዘገባ የላከችልን የሶማሊያ መንግስት ግዛቱን ለማስፋፋት ኢትዮጵያን በወረረበት በ1969 ዓ.ም በሙያቸው የሚጠበቅባቸውን ወታደራዊ ግዳጅ በመወጣት ሀገራቸው ከወራሪ ኃይል ያስጣሉ ጀግና ናቸው ይላሉ የቅርብ ጓደኞቻቸው። ኮሎኔል ታደሰ ሙሉነህን የወረራ ጊዜ ከፍተኛ የጦር ሜዳ ጀብዱ እየፈጸመና የኢትዮጵያ አንደኛ ደረጃ የላቀ የጦር ሜዳ ተሸላሚን የነበረ ኮሎኔል ታደሰ ሙሉነ በኢትዮጵያ አየር ኃይል በዋናነት በሚግ ሀያ ሶስት አውሮፕላን ዋና አብራሪና አስተማሪ ሆነው ከማገልገላቸው በተጨማሪ በአየር ኃይል ውስጥ የእቅድና ፕሮግራም እንዲሁም የጥናትና ምርምር ኃላፊ በመሆን በደርግ ዘመነ መንግስት ያገለገሉ ናቸው። የኢህአዴግ መንግስት ስልጣኑን ሲቆጣጠር ከደርግ ሰራዊት ጋር የመበተን እድል ገጥሟቸዋል። ከዚያም ኮሎኔል ታደሰ ወደ ኤርትራ በመሄድ የጦር ጀት አብራሪ ስልጠና መስጠት ጀመሩ። ምንም እንኳን ምክንያቱን መግለጽ ባይፈልጉም ከኤርትራ መንግስት ጋር በተፈጠረ አለመግባባት ለዘጠኝ ዓመታት ያህል በእስር ላይ እንደቆዩ በቅርቡ ከአሜሪካ ድምጽ ጋር በነበራቸው ቆይታ ተናግረው ነበር። የመለቀቅ እድሉንም ያገኙት የኤርትራና የኢትዮጵያ መንግስታት በቅርቡ በፈጠሩት እርቀ ሰላም ነው። በአንዳንድ ምክንያቶች ወደ እስር ቤት ተላኩ። በእስር ቤት አንድ ዘጠኝ ዓመት የሚሆን አሳለፍኩ። ከዛ ወደዚህ መጣሁ። ኮሎኔል ታደሰ ሙሉነ ኤርትራ በነበሩበት ጊዜ የኢትዮጵያ ሕዝብ አርበኞች ግንባርን በመመስረት ለኢትዮጵያ ሕዝብ ነጻነት የታገሉና ያታገሉ ጀግና ነበሩ ይሏቸዋል የአርበኝነት ጓዶቻቸው። መንግስት ወልደስላሴ ይባላለሁ። የኢትዮጵያ ሕዝብ አርበኞች ግንባር ፖለቲካ ጉዳዮች ኃላፊ ነኝ። አርበኛ ኮርኔል ካለፈ ኢትዮጵያ ህዝብ አርበኞች ግንባር እንዲፈጠር ከፍተኛውን አስተዋጽኦ ካደረጉት አርበኞች ቅድሚያውን የሚይዝና እኛም ወደዚህ ትግል እንድንገባ ያደረገ ምሳሌ የሆነን እውነተኛ የቁርጥ ቀን የኢትዮጵያ ልጅ ነው። ድርጅቱ ሲመሰረት በሊቀመንበርነት የመራ ድርጅቱ ተንክሮ እንዲወጣና ከፍተኛ ስራዎች ሊሰራ የቻለ ጥሩ ስብዕና ያለው ወንድማችን ነበር። ኮሎኔል ታደሰ ሙሉነ ከአባታቸው ከአቶ ሙሉነ ፈንቴ ከእናታቸው ከወይዘሮ አዛለሽ ጥሩነ መስከረም አስር ቀን ሺ ዘጠኝ መቶ አርባ አራት አመተ ምህረት በአማራ ክልል በምዕራብ ጎጃም ዞን መራዊ ከተማ ተወለዱ። የአንደኛና ሁለተኛ ደረጃ ትምህርታቸውን በባህር ዳር ከተማ በዓጼ ሰርጸ ድንግል ትምህርት ቤት ተከታትለዋል። ኮሎኔል ታደሰ ሙሉነ ባለትዳርና የስድስት ልጆች አባት ሲሆኑ ባጋጠማቸው ህመም በሕክምና ህንድ ሀገር ሲረዱ ቆይተው በተወለዱ በ67 ዓመታቸው ጥር 25 ቀን 2011 ዓ.ም ከዚህ ዓለም በሞት ተለይተዋል። ስርዓተ ቀብራቸውም ጥር 29 ቀን ቁጥሩ እጅግ በርካታ የሆነ ሕዝብ በተገኘበት በትውልድ ስፍራቸው መራዊ ከተማ በማህደረ ስብአት ቅድስተ ማርያም ቤተ ክርስቲያን በጀግና የአቀባበር ስርዓት ተፈጽሟል። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህርዳር። ወደ ሁለተኛው አጋማሽ ተሸጋግረናል። ዲሞክራሲ በተግባር ለዛሬው ዲሞክራሲ በተግባር የያዝኑ አድማጮች፣ ትላንት የጀመርነውና የቀረውን ክፍል ከኢትዮጵያ የተላከልን ነው። የአስተዳደር ወሰንና የማንነት ጉዳዮች ኮሚሽን እንደዚሁም የእርቀ ሰላም ኮሚሽንን በማቋቋምና የአባላቱን ሹመት በማጽደቅ ሂደት በፓርላማው የታየው ድጋፍና ተቃውሞ የዛሬውን ይላል ትላንትና ነው የኢህአደግ ውስጣዊ ሁኔታ በግልጽ ያሳየ ነው ይላል ቀጣዩ ዘገባ። የኮሚሽኖቹ አባላት ሹመት ትናንት ሲጸድቅ ከኢህአደግ አባል ድርጅቶች ሶስቱ መደገፋቸውና ህወት መቃወሙን ያለውን ሁኔታ እንደገና አሳይቷል። የታየው የድምፅ ልዩነት በምክር ቤቱ የተጣራ ብቻ ሳይሆን የግንባሩ አባል ድርጅቶች የውስጥ ግንኙነት መገለጫም ነው ብለዋል። አንድ የአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ ምሁር ናቸው ይህን ያሉት አባል ድርጅቶቹ በጉዳዮቹ ላይ ከቆሙበት መራራቅ አንጻር ልዩነቶች በፍጥነት ይፈታሉ ብለው እንደማያምኑም ነው የተናገሩት። እስክንድር ፍሬው ነው ዘገባውን ይላክም የአስተዳደር ወሰንና የማንነት ጉዳዮች ኮሚሽን አባላትን ለመመደብ የቀረበው የውሳኔ ሀሳብ የውሳኔ ሀሳብ ቁጥር 15 2011 ሆኖ በ22 ተቃውሞና በአራት ድምፅ ታቅቦ በአብላጫ ድምፅ ጸድቋል። የኢህአዴግ መንግስት ወደ ሕዝብ ተወካዮች ምክር ቤት የሚልካቸው ረቂቅ አዋጆችና ሕጎች ሶስት ለአንድ ያለፉባቸው የትናንትናውን አይነት አጋጣሚዎች እየሆነ ያለውን ያሳያሉ በምክር ቤቱ የጸደቁት የምህረት አዋጅ፣ አስተዳደር ወሰንና የማንነት ጉዳዮች ኮሚሽን፣ እንደዚሁም የእርቀ ሰላም ኮሚሽን ያለፉባቸው ሂደቶች ይህ ልዩነት ከተንጸባረቀባቸው መካከል ይጠቀሳሉ። የአስተዳደር ወሰንና የማንነት ጉዳዮች ኮሚሽን እንደዚሁም የእርቀ ሰላም ኮሚሽን አባላትን ሹመት ለማጽደቅ ትናንት የተካሄደው ስብሰባም የተለየ አልነበረም። በጠቅላይ ሚኒስትር አብይ አህመድ የቀረቡትን ተሿሚዎች በተመለከተ የህወሓት ተመራጮች የተለያዩ የተቃውሞ ሀሳቦችን ሰንዝረዋል። የትጥቅ ትግል አማራጭ ወስደው የነበሩና በቅርቡ ወደ አገር የተመለሱ የፖለቲካ ፓርቲ አመራሮች መካተት የለባቸውም የሚለው አንዱ ነው። በእርቀ ሰላም ኮሚሽን አባልነት የተሾሙትን መነሻ አድርገው የተናገሩት አቶ ሀዱሻ ነው የተባሉ የህወሓት ተመራጭ የአብዛኛዎቹን ሹመት ቢቀበሉም ጥቂቶች ሲሉ የገለጿቸውን የእነዚህን የፖለቲካ መሪዎች ሹመት ግን ተቃውመዋል። ከዚህ በፊት የህዝብ ኃላፊነት ተሰጥቷቸው ኃላፊነታቸውን በአግባቡ ያልተወጡ አንዳንዱ ደግሞ ህገ መንግስት ለማፍረስ ሲንቀሳቀሱ የነበሩ ያሉበት፣ አለፍ ሲልም ጅቡ በልተና አብረን እንቀደስ የሚል ውስጡ አሽሙረኛ ንግግር የሚናገሩ ሰዎች ያሉበት፣ ከዛ ማለፍ ሲል አንዳንዶቹ ጠላታችን እገሌ ነው ብለው በግልጽ ፈርጀው የሚንቀሳቀሱ ሰዎች ያሉበት የጮች ዝርዝር ነው የቀረው። በምክር ቤቱ የመንግስት ረዳት ተጠሪ ሚኒስትር ዴታ የኦዴፓው ጫላ ለሚ ከሰጡት ምላሽ ተከታዩ ይገኝበታል። በዚህ ውስጥ ከሳሽና ተከሳሽ የሚባል ነገር የለም። የነበረውን ግድፈት የማረም እዛ ውስጥ እርቅ ስንል ያጠፋውን የሚመካስ ካጠፉም ይቅርታ የመጠየቅን እና ይቅርታ የጠየቀ መካድ ካለ እሱን መውሰድን ያጠቃልናል። በዚህ ውስጥ ሁሉም በግለሰብ ደረጃ በአጥፍቶ ከሆነ ይቅርታ በመጠየቅ ምሳሌ መሆንን ይጠይቃል። በዚህ ውስጥ እንድሳተፍ የሚፈልግበት ዋነኛው መሰረታዊ ምክንያትም ከዚህ አንጻር ነው። በሌሎች የምክር ቤት አባላት መካከል የነበሩ ምልልሶችም ልዩነት መኖሩን ያንጸባረቁ ናቸው። የእርቀ ሰላም ኮሚሽን መቋቋሙን የተቃወሙት የህዋቱ አቶ ካሳ ጉግሳ ለምሳሌ ተከታዩም ብለው ነበር። ምንድን ነው የሚባል ዘመን ያግርምብጢስ ማይን አቀብ ይህ ምን ማለት ነው? ዘመን ሲበላሽ ውሃ ወደ ቁልቁለት ሳይሆን ወደ ወደ ተራራ ይወጣል ይባላል። ለዚህ ምላሽ የሰጡት የኦዴፓው አበበ ከፈኒ አስተያየት ደግሞ ተከታዩ ነበር። ዞሮ ዞሮ እኔ ከሞትኩ ሳርዶዋ ይብቀል፣ ወይም በኦሮምኛ በከንንጅርቲ ሳርዶን ይመርጌን ጀታሬን ጀረኒ። እንደዛ እንዳይሆን ነው። ማዕከላችን ሰላም ነው፣ እርቅ ነው፣ ፍቅር ነው። በሕወሓትና በሌሎች አባል ድርጅቶች መካከል እንደዚህ አይነት ልዩነት እየተንጸባረቀ ያለው የኢህአዴግ ስራ አስፈጻሚ ኮሚቴ ስብሰባ በስምምነት መጠናቀቁ ከተገለጸም በኋላ ነው። ከታህሳስ 7 እስከ 10 ስብሰባውን ያካሄደው የስራ አስፈጻሚ ኮሚቴ በአባል ድርጅቶች መካከል ያሉ የአካሄድ ዝንፈቶችና የእርስ በርስ መጠራጠር ችግሮች እንዲስተካከሉ ከመግባባት ላይ መደረሱን ገልጾ ነበር። ይህን የመሳሰሉ የኢህአዴግ ዝግ ስብሰባዎችና እነዚህን ስብሰባዎች ተከትለው የሚወጡ መግለጫዎች ግን በገዢው ፓርቲ ውስጥ ያለውን ወቅታዊ ሁኔታ እያሳዩ አይደለም። ተግባብተናል ተስማምተናል የሚሉ ጠቅለል ያሉ አገላለጾችም መሬት ላይ ያለውን ሁኔታ አያመለክቱም። ያንን ለመረዳት ትክክለኛው መድረክም የሕዝብ ተወካዮች ምክር ቤት ሳይሆን አይቀርም። የዛሬውን ኢህአዴግ የአባል ድርጅቶቹንም ግንኙነት በግልጽ መድረክ እያሳዩ ያሉት የዚህ ምክር ቤት ስብሰባዎች ናቸው። የአራት ድርጅቶች ግንባር የሆነው ኢህአዴግ በዚህ ምክር ቤት እንደ ሶስት ሆኖ የታየባቸው የትናንትናው አይነት አጋጣሚዎች ይህንን አባባል ያጠናክራሉ። በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል ሊቀመንበርና መምህር ዶክተር ፈቃደ ተረፈም የትናንቱ ሁኔታ ከታየው የሰፋ ትርጉም እንዳለው ያብራራሉ። ምክር ቤቱ የታየው የድምፅ ልዩነት በምክር ቤቱ ውስጥ የታጠረ ብቻ መስሎ አይታይም። ይህን ለመረዳት የተለየው ሙያም የተለየ እውቀትም የሚያስፈልገው አይመስለኝም። ለማንኛውም ታዛቢ ግልጽ ሆኖ የሚታይ ነገር ነው ያለው ከዚህ በፊት ባልተለመደ ሁኔታ ከቅርብ ጊዜያት ወዲህ በምክር ቤቱ መድረኮች የኢህአዴግ ተጣማሪ አባል ድርጅቶች በድምፅ አሰጣጥ ሂደት የተለያየ የውሳኔ አቅጣጫ ሲከተሉ ይታያል። ትላንት የሆነውም ይኸው ነው ብዬ ነው የማስበው። ስለዚህ በውሳኔው ላይ የነበረው የድምፅ ልዩነት በምክር ቤቱ የሚታጠር ብቻ ሳይሆን የግንባሩ አባል ድርጅቶች የውስጥ ግንኙነት መገለጫ ተደርጎ ሊታየ የሚችል ነው የሚመስለኝ። የመጨረሻ ጥያቄ አደርገዋለሁ። ከተሳስ ሰባት ከአስር የተካሄደ የኢህአዴግ ስራ አስፈጻሚ ኮሚቴ መግለጫ አውጥቶ ነበር እና ቃል በቃል መግለጫው ላይ የተመለከተው ስለዚህ ጉዳይ በግንባሩ አባል ድርጅቶች መካከል ያሉ የአካሄድ ዝንፈቶችና የእርስ በርስ መጠራጠር ችግሮች እንዲስተካከሉ ከመግባባት ላይ ተደርሷል ይላል። ስለዚህ ፖለቲካዊ መግለጫዎች ናቸው የበለጠ ስለ ግንኙነቱ እየነገሩን ያሉት ወይስ እንደዚህ በአደባባይ እየታዩ ያሉ ልዩነቶች ናቸው? ይህም በተመለከተ እንግዲህ በግንባሩ አባል ድርጅቶች መካከል የአካሄድ የግንኙነት ዝንፈቶች ነበሩ የሚለውን በግራም በቀኝም የቆሙት በተለያየ ቋንቋን ቢሆን ከተለያየ ፍላጎት የሚመነጭም ቢሆን ይህንኑ ሲናገሩ ይደመጣሉ። ባለፈው የስራ አስፈጻሚውን ስብሰባ ተከትሎ የተሰጠው መግለጫ እንዲህ አይነቱ የተዛነፈ ግንኙነት መኖሩን ማመኑ ካልሆነ በቀር እሱን ተከትሎ በአጭር ጊዜ መፍትሄ አግኝቶ ወደ ነበሩ የግንኙነት መልክ ይመለሳል ብሎ መጠበቅም ለእኔ ጊዜ የሚፈልጉ ድዚያት ሆኖ ነው የሚታይ። በጉዳዮች ላይ ከቆሙበት ስፍራ መራራቅ አንጻር መግለጫውን ተከትሎ ወዲያውኑ የሚታረም የቀድሞ መልኩን የሚይዝ እናም ግንኙነቱ የሚለሰልስ ተደርጎ መጠበቅ ያለበትም አይመስለኝም። ምናልባት ያን እውነት ነው ብለን የምንወስድ ከሆነ የቀን ፍላጎት መግለጫ እንጂ ወደ ሙ መሬት ላይ አርፎ ድምጻቸውን የሚያስተባብር አይነት ውጤት የሚኖረው ተደርጎ ሊወሰድ የሚችል አይመስለኝም በእኔ እይታ። ዶክተር ፈቃደ ተረፈ በጣም አመሰግናለሁ ስለ ጊዜዎት። በአሜሪካ ድምጽ ሬዲዮ አድማጮች ስም እኔም በጣም አመሰግናለሁ። በግልጽ የታዩትን የሕዝብ ተወካዮች ምክር ቤት የግራና ቀኝ አስተላለፎች የድምፅ አሰጣት ልዩነቶች የኢህአዴግ ምክር ቤት ጽፈት ቤት እንዴት ይገልጻቸዋል? ከጽህፈት ቤቱ ምላሽ ከተገኘ መለስበታለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። በቀጣዩ ዘገባ እዚያው ኢትዮጵያ እንቆያለን። የቡርጂ ወረዳ የመንግሥት ሠራተኞች ሥራ የማቆም አድማ ከመቱ ሁለተኛ ሳምንታቸውን ይዘዋል። አድማው በማንነታቸው ይደርስብናል ካሉት ጥቃትና የወረዳው የሥራ ኃላፊዎች መታሰርን ተከትሎ ነው። የቡርጂ ብሔረሰብ ተወካዮች ነን የሚሉ ቁጥራቸው ሰባ የሚሆኑ ሰዎችና የሀገር ሽማግሌዎች በደል ደርሶብናል ሲሉ ወደ ክልሉ ርዕሰ መስተዳድር ቢሮ በመሄድ አቤቱታ አቅርበዋል። የክልሉ ርዕሰ መስተዳድር ጽሕፈት ቤት ኃላፊ አቶ ታመን ተሰማ ስለዚሁ ተጠይቀው በወንጀል የተጠረጠሩ ሰዎች ለምን ታሰሩ ብሎ ሥራ ማቆም ተገቢነት የለውም ብለዋል። ዮናታን ዘብዴዎስ ዝርዝር አለው። በቡርጂ ወረዳ የመንግስት ስራ ማቆም አድማ የተደረገው ካለፈው ሳምንት ጀምሮ ሲሆን እየደረሰብን ነው ያሉት ዘር ማጥፋትና ማንነት ተኮር ጥቃት ይቁም በማለት ነው። የወረዳው ምክትል አስተዳዳሪና የፍትህና ጸጥታ ጥፈት ኃላፊ ያለአግባብ ለስብሰባ ወደ አዋሳ ተጠርቶ በመጡበት በክልል መንግስት መታሰራቸውም ሌላኛው ምክንያት መሆኑን ተናግሯል። በደረሰብን ፍትህ ፍለጋ ለክልል መንግስት አቤት ለማለት መተናል ያሉት አቶ ደረሴ ካሹ እኛ እያለን ያለነው ወንጀል የሰሩ እንደሆን አይታሰሩ ሳይሆን፣ የወረዳው ህዝብ ችግር ውስጥ እያለ እነሱ በመታሰራቸው ተጨማሪ ጥቃት እየደረሰብን ነው ብሏል። የደቡብ ክልል መንግስት ህዝብ አለኝ ብሎ እኛን ለማየት እስከዛ ድረስ ባይመጣም ምስቲኛ ደግሞ ወደ እሱ ተንቀሳቅሰን መፍትሄ እናገኝ ይሆናል በሚል ነው። ሁለት አመት ሞልት ሆናል። እኛ ወደ ግጭት ከገባን አርሶ አደራችን ዛሬ በዘመናዊ መሳሪያ በታጠቁ በጫካ ውስጥ በመሸጉ ኃይሎች መመታት ከጀመረ ሁለት አመት ጨርሷል። ይህንን ደግሞ የደቡብ ክልል መንግስትም ያውቋል። የቡርጂ አርሶአደርም ሆነ የመንግስት ሰራተኛ ህፃን አዋቂው መውጫ መግባት ተዋል። በአሁኑ ሰዓት ህፃን ከእናት እናት እያየች ከእናት ጀርባ ተወስዶ የታረደበት ወረዳ ነው። ዛሬም ድረስ ያቺ እናት አእምሯ ዞሮ አብኖርማል ሆናለች። ምክንያቱም በእሷ ፊት ስለተደረገ። እንደገና ደግሞ ነፍሰ ጡር ሚስት፣ ባልና ሚስት ባል ከፊት ለፊት፣ እሷ ከኋላ ተቀምጦ እርሻ ውሎ በሞቶር ሲገቡ እዛው የተረሸኑ ነው። እንደዙ እርሻ ውሎ የሚገቡ ወጣቶች የምረሸኑበት፣ አዋቂ ሽማግሌ፣ ሴት ወንድ፣ መንግስት ሰራተኛ ጭምር ስለዚህ ሰው እንዲች ከከተማ ወጣ ማለት ሰላም የማያገኝበት የሚሞትበት ሁኔታ ነው ያለው። የሚመለከታቸውን የክልሉ መንግስት ቢሮዎች ደጅ ብንጠናም በስርዓት ያነጋገርን አካል የለም በማለት ቅሬታቸውን ገልጸዋል። የክልሉን ርዕሰ መስተዳደር እንዳያገኙ መከለከላቸውና በፖሊስ ከቢሮ ተባረው መውጣታቸውን አቶ ሉላ ሎሌ ተናግረዋል። ከዚህ በፊትም መጠኑ ለያይ እንጂ ችግሮች ነበሩ። በአሁኑ ሰዓት ነፍስ ግቢ ነፍስ ውጪ ደረጃ ላይ የደረሰበት ሁኔታ ነው። ይህንንም ለማስረዳት ስንል እዚህ ርዕሰ መስተዳደር ላይ ከኛ በጥሞና ሰምቶ ምላሽ የሰጠ ክፍል የለም ሂዱ ሲባል ነው እንግዲህ ተከፍተን ከግቢ እየወጠናለን። ወይዘሮ አሰገደች አስፋ መንገዱ ለሁለት ዓመት በመዘጋቱ ወላድ እናቶችን ማሳከምና በጤና ተቋም እንዲወልዱ ማድረግ አልተቻለም። በየመንገዱ በታጠቀ ኃይል የሰብአዊ ጥቃት እየተፈጸመባቸው መሆኑን ገልጸዋል። በሁሉም አቅጣጫ መንገዱ ዝግ ነው። ባለው መንገድ ራሱ ሰው ማታ እየሄደ እናት በአምቡላንስ በጥይት ተመተው እናትም ሞታ ህፃን ሞቶ የአምቡላንስ ሹፌር አሁን እስካሁን አካል ጎዶሎ ሆኖ ቤት ቁጭ ብለዋል። ስለዚህ ይህንን ሮሮ ለማሰማት ነው እዚህ የመጠነው፣ ግን መተን ምንም ሰሚ አላገኘንም። ችግሩ በዞን ክልልና በፌዴራል መንግስት ትኩረት እንዳልተሰጠውም ተናግሯል። እስካሁን የወረዳ አመራር ለዞን አቅርቦ ዞንም የእኛን ሀሳብ አያቀርብም የሚያቀርብም አይመስለኝም። ክልልም እስካሁን በሁለት ዓመት ላይ ምንም ምላሽ አልተሰጠም። በማንነታቸው ጥቃት ደርሶባቸው ተፈናቅለው ያሉ የቡርጅ ብሔረሰብ ተወላጆች ለረሃብ መጋለጣቸውና ሰብአዊ ድጋፍም እንደማይደረግላቸው አቶ ኃይለማርያም ድባላይ ተናግሯል። በግጭቱ ምክንያት 35 ሺ አርሶ አደሮች ከማሳቸው ስለማይደርሱ ለረሃብ መጋለጣቸውን ገልጸዋል። ንብረታቸውና እርሻቸውም በታጠቀ ኃይል መውደሙን ተናግሯል። ከዚህ በተጨማሪም አራት ሺህ የተፈናቀሉ ዜጎች ድጋፍ እንዳልተደረገላቸውም ጠቅሰዋል። በቅርቡ አንገብጋቢ ችግር ተፈጥሯል። ግን ያው የችግሩ መነሻ ረጅም ሁለት ዓመታትን የፈጀ ችግር ነው። ይሄም በኦነግ የታጠቀ ሰራዊት አርሶ አደሮቻችን ላይ እየተፈጸመ ያለ ሰፊ ጥቃት አለ። ለዚህ የክልሉም ሆነ ፌዴራል መንግስት ያው እውቅና የሰጠው ነገር ነው። በዚህ ምክንያት ከቡርጂ አማሮ ዲላ የሚያመጣ መንገድ ከሁለት ዓመት በላይ ተዘግቷል። ከቡሌ ወረዳ ቡርጂ መንገድ ተዘግቷል። በተመሳሳይ ለሁለት ዓመት ሲኖሩ የነበሩ ከአያት ቅድመ አያቶቻቸው ጀምሮ ነዋሪ የሆኑ ጭምር ቤታቸው ተቃጥሎ ንብረታቸው ወድሞ ተገሎ የቀብር ቦታ ተከልክሎ ሶስት አራት ቀን የመንግስት መከላከያ ሰራዊት ባለበት በልመና የሚቀበሩበት ሁኔታ አሰቃቂ ሁኔታ ነው ያለው። የወረዳው አመራሮች መታሰራቸውን ተከትሎ ወትሮም ሲደርስብን የነበረው ጥቃት በርትቷል ነው ያሉት አቶ ኃይሌ ማርያም በቅርቡ የተገደሉ ሰዎችና የተቃጠለውን የሙር የጥብቅ ደን በመጥቀስ። የክልሉ ርዕሰ መስተዳድር ጽሕፈት ቤት ኃላፊ አቶ ታመነ ተሰማ በወንጀል የተጠረጠሩ ሰዎች ለምን ታሰሩ ብሎ ስራ ማቆም ተገብነት የለውም ሆኖም ግን ይፈጠራል ብለዋል። ዛሬ የከበደ ግጭት ተፈጥሮ አይደለም የሰዎቹ አመጣጠር ሰዎች ለምን ታሰሩብን ነው። ማንም ሰው ከተጠረጠረ በወንጀል ይታሰራል፣ ይጠየቃል፣ ይመረመራል። ነጻ ከሆነ ይወጣል። ወንጀል ሰርቶ ከተገኘ ግን ይጠየቃል። ማናችንም ማለት ነው። ስለዚህ ስራ ስላቆሙ ተደራጅተው ስለመጡ ወንጀለኛ ከወንጀሉ ይድናል ማለት አይደለም። ስለዚህ ይጣራል ብለን ተነጋግረናል። አዲስ ጥቃት ስለሚኖሩ መረጃው የለኝም። በፊትም ያለ ችግር ነው ብሏል። የታጠቁ የኦነግ ሰራዊት በቀጠናው የጸጥታ ችግር ሲፈጥሮ ታይተዋል ያሉት አቶ ታመኔም ከሌሎች አካባቢዎች ወደ ቡርጄ የኦነግ ሰራዊት እየገባ ነው ስለተባለው በግል የማውቀው ነገር የለም ብሏል። ለሁለት ዓመት ተዘግቶ ያልተከፈቱ መንገዶች ስለመኖራቸውም ተናግሯል። የፌዴራል መንግስት መከላከያ ሰራዊትና የክልሉ ልዩ ኃይል በአካባቢው ጸጥታ የማስከበር ስራ እየሰራ ነው ይላሉ ኃላፊው። የክልሉ ርዕሰ መስተዳደር ችግራችን እንዳይሰሙ በአቶ ታመኔ ተከልክ ናል ስላሉትም፣ ይህንን ብለዋል። ተከልክለናል ሳይሆን ከኔ ጋር የተነጋገሩት ነገር ቢኖር ስብሰባ ላይ ናቸው። አሁን ለአምስት ደቂቃ ከስብሰባቸውን አቋርጠው ያነጋግሩን አይቻልም ብያቸዋለሁ። ድንገት ሰው ተሞ ስለመጣ ስብሰባ አቋርጦ የክልሉ ወደ ርዕሰ መስተዳድር ወርዶ የሚያነጋግርበት አግባብ የለም። በጣም ወሳኝ ነው ብለን ስናምን እኛ ልንጋብዛቸው እንችላለን። እርስዎ የሚሉት ሀሳብና የክልሉ ርዕሰ መስተዳድር ስለተጋጨ የሚጋጭ ነገር የለውም። በመሰረት የክልሉ ርዕሰ መስተዳድር ምንድነው ያሉ እዛ አካባቢ ያለው የጸጥታ ጉዳይ ከክልሉ መንግስት አቅም በላይ መንገድ ለሁለት ዓመት ከተዘጋ ከክልል አቅም በላይ ነው ማለት ብሎ ትክክል ናቸው። ምንም የሚያጠያቂ ነገር የለውም። መልካም። ከዛ በኋላ የክልሉ መንግስት ምንድነው ማድረግ አለበት? ከፌደራል መንግስት ጋር መነጋገር ነው። ከኦሮሚያ ክልል መንግስት ጋር መነጋገር ችግር ነው። የተለየ እርምጃ ሄዶ የሚወስድበት አግባብ የለውም። ዛሬም በቡርጅ ወረዳ ስራ የማቆም አድማ እንደቀጠለ ነው። የአሜሪካ ድምጽ ራዲዮ፣ ዮናታን ዘብድዮስ፣ ሐዋሳም። ዮናታንን እናመሰግናለን። ሁለተኛው አጋማሽ እንደምታደምጡት አድማጮች፣ በወቅታዊ ጉዳዮች የተያዘ ነው። ሌላ እንደ ወቅታዊ ደግሞ ዘገባ ደርሰናል ከወሎ የንግሥነት አክሊል ሳይደፉ ኢትዮጵያን ለሦስት ዓመታት የመሩት የሃያኛው መቶ ክፍለ ዘመን መባቻ ሰው አቤቶ እያሱ ጥር 27 1888 ተወለዱ። 113ኛ የልደት በዓላቸው ወሎ ዩኒቨርሲቲ በስማቸው በሚጠራ የልጅ እያሱ የሰላም የዲሞክራሲና የልማት ምርምር ኢንስቲትዩት አስተባባሪነት አስቦ ውሏል። ከ1906 እስከ 1909 ዓ ም ባሉት ጊዜያት ውስጥ የርዕሰ ብሔርነቱን መንበር የተቆናጠጡት አቤቶ እያሱ፣ ልጅ እያሱ፣ አባጤና እያሱ ያልተነገረ ታሪካቸው ትናንት ሲነገር አምሽተዋል ይላል መስፍን አራጊ። የአፄ ምኒልክ ልጅ ልጅ የሎው ንጉሥ ሚካኤል የአብራክ ክፋይ ብላቴናው አቤቶ ኢያሱ ተራማጅ የፖለቲካ አስተሳሰብ በማራመድ ኢትዮጵያ አንድነት እውን እንዲሆን የተጉ ናቸው ይላሉ ምሁራን። ከዘመናቸው የቀደመ አስተሳሰባቸው ግን በብዙሃኑ ሳይደገፍ ፍጻሜያቸውም አሳዛኝ ሆኗል። ብዙዎች የስልጣን መተካካትን በተግባር ያስተማሩ ለአዲሱ ትውልድ አዲስ የእይታ መንገድ የዘረጉ ሩቅ አስበው ቅርብ ያደሩ መሆናቸውንም ዋቢ ያጣቅሳሉ በወሎ ዩኒቨርሲቲ የገቨርናንስ ትምህርት ቤት ዲን ሽመልሳ ይለው አርቆ ሀሳቢ ናቸው የሚያስብለው ፖለቲካ ዳይናሚክስን በደንብ የተረዱ ናቸው ይሄ ማለት ምንድን ነው ፖለቲካ ከጊዜ ጋር የሚለዋወጥ አዲስ ሀሳብ አዲስ ትውልድ የሚፈልግ ነው ያንን መሰረት አድርጎ እሱ ም ወደ ስልጣን እንደመጣ አዲስ ሀሳብና አዲስ አስተሳሰብ የያዙ ከጊዜ ጋር የሚሄዱ ወጣቶች ወደ ስልጣን ማምጣት እንዳለባቸው አምኖ የነበሩትን ትላልቆቹን በአዳዲስ ወጣቶች መተካት ነው ሞክሮ። ይህንንም ለምንድን ነው ሲባል እናንተ በጊዜያችሁ ከጊዜው ጋር በሚሄድ መንገድ አገርን አቅንታችሁ አገርን ገንብታችኋል። አሁን ነው ያለ ወጣት ከጊዜው ጋር አስተሳሰቡ የሚሄደው ወጥ ነው መምራት ያለበት በሚል አዲስ መተካካት ሀሳብ ነው። በዕለቱ የመወያያ ጽሑፍ ያቀረቡትና በዩኒቨርሲቲ የታሪክና ቅርስ አስተዳደር ትምህርት ክፍል መምህር የሆኑት እንድሪ ሳሊ ሰፊ ማህበራዊ ኢኮኖሚያዊና ፖለቲካዊ ፋይዳ ያላቸው የልጅ ኢያሱ ሀገራዊ ሳቢዎች በተግባር ቢመነዘሩ ኖሮ ምናልባትም ኢትዮጵያ ዛሬ ካለችበት ወደ ተሻለ ስልጣኔ ጎዳና ልታመራ ትችል እንደነበር ይናገራሉ። በተለይም በሃይማኖቶች መካከል ተከባብሮ የመኖር ባህል በሀገሪቱ ውስጥ እንዲሰፍን ያደረጉትን ጥረት ያደንቃሉ። ከሃይማኖት ጋር ተያይዞ ዘውት የመጡት ነገር እጅግ በጣም ሰፊ ነገር ነው። እሳቸው ከመጡ በኋላ ደግሞ ማንኛውም አካል ሙስሊምም ይሁን ክርስቲያን እኩል መብቱ ተጠብቆለት ለሀገሩ እኩል የሆነ ስሜት እንዲሰማው ማድረግ አለብን በሚል ደረጃ የተለያዩ ሙስሊም አካባቢዎችን በመጎብኘት ቤተክርስቲያን ሲሰራ እዛም መስጊድ በማሰራት ደረጃ እንደ ብሬክ ስሩ አድርገን መውሰድ እንችላል ና ይሄ እጅግ በጣም ጥሩ እንቅስቃሴያቸው ነው ብለን እንደ ሞዴል መውሰድ እንችላለን። ሰውየው ለብሔራዊ አንድነት እውን መሆን የወሰዷቸው እርምጃዎችም የዋዛ አልነበሩም። በተለያዩ ሀገሪቱ ክፍል እየተዘዋወሩ የሀገር ድንበርን በማስጠበቅም ረገድ ኢቨን እንዳሁም ሲሉ የነበረው ነገር እኮ ምንድነው የአባቴ ፈረስ ቀይ ባህር እስካልጠጣ ድረስ ዘውድ አልጭንም። ቀይ ባህር ራሱ ቆንስላ ጽፈት ቤታቸውን ራሱ የከፈቱበት ከዚህ ጋር ተያይዘን እና እጅግ በጣም ሰፊ ሀገራዊ ፖለቲካዊ ፋይዳ ያላቸውን ስራዎች ሰርተዋል። ደሴ ተወልደው አዲስ አበባ አድገው አንኮበር ላይ በልዩ እውቀት የተኮተኮቱት አባ ጤና ኢያሱ ነጋድራስ ኃይለ ጊዮርጊስን በኢትዮጵያ ታሪክ ጠቅላይ ሚኒስትር በማድረግ አዲስ የስልጣን እርከን ማስተዋወቃቸው በውይይቱ ላይ ተጠቅሷል። በአዲስ አበባ አካባቢ ተወስኖ የነበረው የባንክ አገልግሎት በደሴ፣ ጎሬ፣ ደምቢዶሎና ሌሎች አካባቢዎች እንዲስፋፋ ማድረጋቸውም ተዘክሮላቸዋል። ሁለገቡ ወጣት መሪ ባሕር ዛፍ የከርሰ ምድርን ውሃ በመምጠጥ በአፈር ለምነት ላይ የሚያሳድረውን ተጽዕኖ ለመገንዘብ አልተቸገሩም። እናም ባሕር ዛፍ በአገር በቀል ዛፎች እንዲተካ ብዙ ተግተዋል። የፕሮግራሙ አስተባባሪና በዩኒቨርሲቲው የልጅ እያሱ የሰላም ዴሞክራሲና የልማት ምርምር ኢንስቲትዩት አስተባባሪ ሞልጌታ ተስፋዬ ደግሞ ሽንፈትን ለሀገር ክብር ሲሉ የተቀበሉ ሲሉ ይገልጿቸዋል። የወሎ ጦር ወይም ንጉስ ሚካኤል ጦር እንደተሸነፈ ሰገሌ ላይ የውጭ ኃይሎች የጦር መሳሪያ እንስጣችሁ እያሏቸው ነበረ። ልጅ ያሱ መንገድ ላይ ያሉ ነው ንጉስ ሚካኤል የተሸነፉት። በዛን ጊዜ በጀርመኖቹ ካምፕ ና በእንግሊዞቹ ካምፕ መካከል ፉክክር ስለነበረ ያንን ፉክክር ለማሸነፍ ለፈረንሳይ፣ ለጣሊያን፣ ለእንግሊዞች ኢትዮጵያን ግዛቶች ለመከፋፈል በሚኖረው ፉክክር ውስጥ ጀርመኖች ና ቶማን ተርኪሾቹ ዘመናዊ የጦር መሳሪያ ነርዳችሁ ና አሸንፏቸው ብለዋቸው ነበረ። ብዙዎቹ አማካሪዎቻቸውና ጀኔራሎቻቸው እርዳታው እንቀበልና ጦርነቱ እናሸንፍ ብለዋቸው ነበረ። የተዋጋሁት ለሀገሬ ክብር እንጂ ሀገሬን ለባዕድ አሳልፎ ለመስጠት አይደለም ብለው ሽንፈታቸውንም የግል ክብራቸውንም ይጓቸውንም ለሀገራቸው ክብር ሲሉ የዋጡ ሰው ናቸው። ለዚህም ነው ወሎ ዩኒቨርሲቲ ብዙ ሰርተው ብዙ ያልተባለላቸውን የኢትዮጵያን ብሔራዊ ኩራት ከዘመናዊ ሳቢ ጋር ለማቆራኘት የተጉትን ሰው የልደት በዓል ለመዘከር የተነሳሳሁት ይላል። አሁን ለምናወራው ሀገራችን ዘመናዊት ሀገር ፖለቲካዊ የመመስረት ሂደት ውስጥ ትምህርት የሚሰጥ ጉዳይ ስለሆነ መዘከሩ አስፈላጊ ነው። እንደውም ከመዘከር አልፎ የልጅ ኢያሱ ታሪክ በተለያዩ ዘርፎች ቋሚ መታሰቢያዎች እንዲኖሩት የመነሻ ሀሳብ ይመነጫል ከሚልም አንጻር ነው። የአቤቶ እያሶ ሕይወትና ተሞክሮ ኢትዮጵያዊ ክብር ከግለሰባዊ ክብር ምን ያህል እንደሚልቅ አስተምሮኛል። በልዩነት ውስጥ የሚፈጠር አንድነት ዘላለማዊ ጥንካሬ ለመገንባት መሰረት እንደሆነም አስገንዝቦኛል ይላል የውይይቱ ተሳታፊና የሶስተኛ ዓመት የኢኮኖሚክስ ተማሪው ጋሻው አቡዬ። በኢትዮጵያ ውስጥ ካሉ ብዙ የታሪክ አባቶች ውስጥ ማለት ነው ብዙ ነገር መማር እንደምንችል እንዲሁም ወጣቱ እንደነዚህ አይነት አባቶች የሀገር ፍቅር ስሜት እንዲኖረው አገርን ከሀገር መለያየት ሳይሆን ልክ አገር ኢትዮጵያ ኢትዮጵያናት እንድትሰኝ ራሽናል የሆነ ትውልድ እንዲፈጠር ኦሮሚያ ክልል ብሄር፣ እንደ ኦሮሚያ ክልል ትግራይ ክልል ብሄር፣ ትግራይ ክልል ሁሉም ሰው ኢትዮጵያዊ ዜጋ ነው የሚለውን ነገር ስሜት መሰማት እንዳለበት የትውልድ መማር ያለበት ይህ ነው ብዬ ማስብ። የአባጤና አያሱ ያለ ጊዜው በቅሎ ያለ ጊዜ መጥፋት ያሳዘናቸው ደማሙ ዜመኛ ጠቢቡ ባለቅኔ ነጋድራ አስተሰማሸቴ ጥንት ያልሆነ ጉልበት በልቼ ጠጥቼ፣ አሁንማ ከየት ጤናዬን አጥቼ ሲሉ ነበር ይተቀኙላቸው። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ አድማጮች። ፕሮግራማችን ይቀጥላል። ፕሬዚደንት ዶናልድ ትራምፕ ለተወካዮች ምክር ቤቱ ጥምር ጉባኤ ያደረጉት ንግግር የተመለከተውን ቅንብር ቀጥሎ እናቀርባለን። አዘጋጅና አቅራቢው ሰሎሞን አባተ ነው። የፕሬዚደንት ዶናልድ ትራምፕ የትናንት የተወካዮች ምክር ቤት ጥምር ጉባኤ ንግግራቸውን ተከታትለው በቪኦኤ ፌስቡክ ቀጥታ ስርጭት ላይ አስተያየታቸውን የሰጡን ምሁራን ነበሩ። የዩኒቨርሲቲ ኦፍ ካሊፎርኒያ ሳን በርናርዲኖ የሕግ ፕሮፌሰር አለማየሁ ገብረ ማርያም፣ የኦሃዮ ዩኒቨርሲቲው የፖለቲካ ሳይንስ ፕሮፌሰር ብሩክ ኃይሉ እንዲሁም በዋሽንግተን ዲሲና በአካባቢዋ የገንዘብ አያያዝ አማካሪና የሪል ስቴት ባለሙያዋ ወይዘሮ የቲ እሳቱ። ሶስቱም የፕሬዝደንቱን የመግቢያና የአቀራረብ አያያዝ መለሳለስ እና እርቅ የመፈለግ ፍላጎት መሆኑን ነው የተናገሩት። ለተራው ሕዝብ በምን አይነት በምን አይነት ስሜትና አግባብ አቀረቡት የሚል ነው። ሌላው ደግሞ በኤሊቱና ፓንዲት የሚባሉት ወይም በተማረውና እንደዚህ በተማረው በኤሊት ምን በለው እሱ የሚመለከተው ነው። በጠቅላላ አስተያየት የተለየ አነጋገር ነበር። እርግጥ ይሄ የተነበበም ቢሆን ከጽሁፉ ሞታ ብለው ሊጀምራሉ የመሳሰሉትን ነገር ግን ምናልባት እንግዲህ ምክር ቤቱ በዴሞክራቶች ስለሆነም ሊሆን ይችላል የግዴታ አብሮ መስራት ስላለባቸው አነጋገሩ በጠቅላላ ይሄ ባፓርቲዘንሽፕ የሚሉት ወይም በፓርቲዎች አብሮ መስራት ዩኒቲ ወይንም አንድነት፣ ያለው ችግራችን የሁሉም ነው፣ የአንድ ፓርቲ አይደለም። መፍትሄ ማምጣት ያለብን ለአሜሪካ በጠቅላላ ነው እንጂ በመናፈር በምናምን አይነት ነገር አይደለም። በጠቅላላው ካሁን በፊት የሚያወሩት ግሬትነስ ሚ አሜሪካ ታላቅ ናት። ይሄ ደግሞ ናሽናሊስት የሆነ ቲም እኛ ከሁሉም እንትን እንላለን የመሳሰሉትንና ብቻ እዚህ ሀገር ኦሊቭ ብራንች የሚሉት አላለን እንደ ሬኮንሲሊዬሽን ለማድረግ ወይም ከዴሞክራቶች ጋር አብሬ ለመስራት ዝግጁ ነኝ የሚል አይነት አቀራረብና ና ይሄ ካምፕሮማይዝ የሆነም መገዳደርም እፈልጋለው የሚባለው ነው። እንግዲህ እንደምናውቀው ሁሉ ገና መኪናቸው ሲገቡ ነው ትዊት የሚያደርጉት። እንግዲህ እስካሁን ትዊት እንዳደረጉ አላውቅም። ይህ የፕሮፌሰር አለማየሁ የመግቢያ አስተያየት ነው። ዶክተር ብሩክ ኃይሉ ይቀጥላሉ። ደባቡስና ብዙ ሴናተሮችና ተወካይ አባላት በሀዘንና ባለማመን ነበር ንግግራቸውን የሚከታተሉት። የነበረው ያለማመን ሁኔታ ይህ ሁሉ ምንድን ነው? ካለፈው ሁለት አመት ጠባያቸው ዛሬ የተገነባው ነገ የሚፈርሰው ዛሬ በቃል ሆኖ በተግባር ያንን በማገናዘብ ይመስላል። ከወቅት ሆነው አላዩኋቸውም። ነገር ግን የመጠራጠርና እስቲ ይሄ ተብሏል እስቲ ደግሞ ነገ ከነገ ወዲያ ቤት መልክ እንደምንቀጥል እናያለን የሚልም ይመስላል። በአጠቃላይ ብቻ ባልከውን ጥያቄ ለመመለስ ድባቡን በተመለከተ ዛሬ ፕሬዚደንት ትራምፕ ለስለስ ብሎ ነው የቀረቡት። ይህ እንግዲህ ዚ ላይ ያለውን ጭንቅ ሁኔታ መለወጡን ትንሽ የተገነዘቡ ይመስላል። ዛሬና የዛሬ አመት ስናወዳደር የዛሬ አመት ይለየቅን ነበር። የዛሬ አመት ሪፐብሊካኖች በሙሉ ያው ቤቱን ኮንትሮል አድርገው ሁለቱንም ተቆጣጥረው ምንም በማያስጋ ሁኔታ እንደ ልብም በመናገር ሀሳባቸንም በደንብ እያሰለፉ ነበር የቀረቡት። አሁን ግን ኮንሲሊያተሪ ሆኖ ነው የቀረቡት። የማስማማት የማስማማት፣ የመከራረብ፣ እንተባብር፣ እንስማማ፣ ግማሽ መንገድ ላይ እንገናኝ፣ በጋራ የሚያቆመንን ቦታ እንፈልግ። ያን በማድረግ ሀገራችን ወደፊት ማስመንጠር እንችላለን። እኔም በዛ መልክ ለመስራት ዝግጁ ነኝ። ይሄ የድሮውን መለያየት ያስወገድን የአሜሪካንን ግሬትነስ ማለት ታላቅነቷን ትልቅነቷን ሰብአዊነቷን አይተን በዛ እንራድ በሚል ነው የተንቀሳቀሱት። ወይዘሮ የቲ እሳቱ ደግሞ እንዲህ ያስባሉ። ደግሞ ሰዎች ፊት ላይ አለው ደግሞ ምሊል ነው አሁን ይሄ እንደው ባይለው ኖሮ የሚያሰኝ አይነት የፊት አገላለጾች ከነበሩት ከተቀማጮቹ ተገንዝቤያለሁ። በአጠቃላይ ሁኔታ ግን እርቅ የመፈለግ እና የመግባባት ሀሳብ እንደሆነ ያስተዋሉት ተናግረዋል። ወይዘሮ የቲ ፕሬዚደንቱ ያቀረቧቸውን አንዳንድ ጭብጦችና የእድገት ማሳያዎች በተመለከተ ተንታኞቹ በከፊል የሚስማሙባቸውና የማይስማሙባቸውም ነጥቦች እንዳሉ ተናግረዋል። ፕሬዚደንት ትራምፕ ሀገራችን የምትገኝ ሁኔታ የምትገኝበት ሁኔታ ጠንካራና ታላቅ ነው ብለዋል። ሁሉም ሦስቱም ተንታኞች በዚህ አስተሳሰብ አይስማሙም። የየራሳቸውን የመከራከሪያ ነጥቦች በማቅረብ በዩናይትድ ስቴትስ ፖለቲካ ውስጥ አንዱ አነጋጋሪ ጉዳይ የድንበር ላይ ግንብ ወይም አጥርና የኢሚግሬሽን ጉዳይ ነው። እንግዲህ ይሄ ኢሚግሬሽን ጥያቄ ያው ለምርጫም አቅርቦ የሰውን ስሜት እንዲቀጣጠል አድርጎ እንደ ትልቅ ችግር አድርገው ያቀረበው ምንድን ነው ነገሩ ሲናገር አርጀንት ናሽናል ክራይሲስ አለ። በአሁኑ ጊዜ የአሜሪካ ዋናው ሀገሪቷን በቃ ሊያናጋ የሚችለው ችግር ቦርደር ሴክዩሪቲ እና ኢሊጋል ኢሚግሬሽን ወይም ከህገወጥ የሆኑ ሰዎች ወደ ሀገሩ የሚገቡት ናቸው የሚል ነው። ያኔም የጀመረውን ታሪክ አሁንም ቀጥሏል። ስኬር ታክቲክስ ወይም ሰውን ለማስፈራራት ነው፣ እነሱ ናቸው። እንደውም እዛ ሰዎች አምጥቶ እነዚህ ሰዎች አንድ ኢሊጋል ኤልየን ነው ቤተሰብ ገድሎ ምናምን አለ። ግን ማስረጃ የተረጋገጠ የለም ተናገረ እንጂ ያ ሰውዬ ታስሮ በፍርድ የደረሰበት ምንም ነገር የለም። ከእነዚህ ልጋ ሌላ የተባሉት ከውጭ መጥተው ህዝባችንን ይጨፈጨፋሉ፣ ድረግስ አእምሮ የሚያናጋ ድረግስ ያቀርባሉ፣ የወንጀል ዋና እንትኖች ናቸው። በአገራችን ውስጥ ሆስፒታል፣ በትምህርት ቤት የመሳሰሉትን ታክስ ለእነሱ እየተባለ ብዙ እየወጣ የአገሬው ዜጋ ብቻ የአሜሪካ ችግር በሙሉ ከኢሊጋል ኤሊን ነው የሚመነጨው የሚል አይነት አነጋገር ነው። ፕሬዚደንቱ ካነሷቸው ነጥቦች መካከል የአሜሪካውያንን የጤና ጥበቃ ሁኔታ ማጠናከር የሕፃናት ካንሰርን ለመዋጋትና ኤች አይቪ ኤድስን በመጪዎቹ አስር ዓመታት ለማስወገድ ጉዳይ እንደዚሁም የሚከፈልበት የቤተሰብ ዋስትና፣ የቤተሰብ ፍቃድ ወይም የወሊድ ፍቃድን በተመለከተ የሰጡት ትኩረት ለታዳጊ ሀገሮች ሴቶች አዲስ መርሃ ግብር ለማስጀመር ቃል መግባታቸውና ሌሎችም አንዳንድ ጉዳዮች የተንታኞቹን ድጋፍና አድናቆት አግኝተዋል። የዴሞክራቲክ ፓርቲውን ምላሽ የሰጡትን የጆርጂያዋን ፖለቲከኛ የስቴሲ አብራምስን አጭር ንግግር ፕሮፌሰር ብሩክ እንዲህ ገምግመውታል። ልክ ነው። አሜሪካንን አሜሪካ ያደረጋት ምንድን ነው? አንድ ሰው ፖለቲካ ተቀናቃይ ማለት ጠላት ደመኛ እንዳልሆነ ነው የሚያሳዩ ባህሉ ባህሉ እና ሚስ አብርሃም ስም ያሉት፣ አዎ ዩአር ማይ ፕሬዚደንት የሁላችን ፕሬዚደንት ኖት፣ በሀሳብ አንስማማም፣ ለየራስና ለየቅልን አሳሰባችን እና የያዝነው አቋምና ፖዚሽናችን ቦታችን ነገር ግን አይ ዊሽ ዩ ላክ ጥሩ እመኝልዎታለሁ እናላደለ ጥሩ እመኝልዎታለሁ የእርሶ ደህንነት የእርስዎ ጥሩ ጥሩ መስራት የሀገራችንን በሎንግ ተርም ደግሞ ጥሩ ነገር ላይ ስለሚያደርሰን እንግዲህ ጉድ ላክ አክሴፕት ቀበሎታለሁ። እንደ ሀገሬ መሪ ጠላት ያደሉ ደመኛ አይደሉ። ነገር ግን በጽኑ ሀሳቦቸውን ይሄ ስንኩል ስንኩል የሆነ ሀሳባቸውን ይሄ የአሜሪካንን ሕብረተሰብ አሁን በጣም እንደው በሚበትን ሁኔታ ዘረኝነትም የተላበሰ ይሄ አሜሪካውን ማጆሪቲ ህዝብ ድሀውን እና ሰራተኛውን መደብ የሚጎዳ ውሳኔያቸውን፣ አቅጣጫቸውን ታክሴሽንን በተመለከተ ታክስንም ቀረጥንም በተመለከተ አንዱ ነጥብ ያነሱት ነበር። ሚስቴሲ ምን ያህል ሀብታሙንና ኤሊቱን እየደገፈ እየደገፈ እየደገፈ የሄደ እንጂ ለሰራተኛው መደብ ጠብ እንኳን የማይል ነገር እንደሆነ፣ ሰራተኛው በተለይ ሚድል ክላሱ እየተበታተነ እንደመጣ አንድ ስራ ብቻ አንድ ስራ ብቻ በስራነቱ ለመኖር እንደማይበቃ የአሜሪካ ህብረተሰብ ከእጅ ወዳፍ ከእጅ ወዳፍ እንደሚኖር አንድ ደሞዝ መሳት ማለት መንገድ አገድ እንደሆነ፣ ሁለተኛ ወር ሶስተኛ ወር ሲመጣ ደግሞ መውደቅና መንገድ ላይ መውጣትን ደረጃ እንደሚያስደርስ፣ ይህንንም እንግዲህ በውስጠ ዘና፣ በኢምፕሊኬሽን ዳይሬክትሊም ሆነ ዳይሬክትሊ በዚህ መልክ ነው እንግዲህ ፕሬዚደንት ትረምፕን የሚቃወሙት እና የነሳው ነጥብ ተገቢ ነው። መዝጊያ ነጥባቸው፣ አረፍተ ነገራቸው በጣም ልብ የሚነካ እና አሜሪካ ለምን አሜሪካ እንደሚያሰኛት በደንብ አድርገው የሚገልጽ ነው ማለት ይችላል። ምሁራኑ የሰጡት ሰፊ ትንተና ነው። በፌስቡክ ገጻችን ላይ ይገኛል። አት ቪኦኤ አምሃሪክ ብላችሁ ታገኙታላችሁ። አድማጮች፣ ፕሮግራማችን በዚህ ተጠቃልሏል። ነገ ከምሽት ሶስት ሰዓት እንገናኛለን። ቀጥሎ የትግርኛ ፕሮግራም ይቀርባል። ያስተናገድናቸው አዲሱ አበበና ሰለሞን ክፍሌ ነን። Tanadar'u. da